የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በተለያዩ የዓለም ማዕዘናት በመልካም ተግባራቸው ልዩ ብርታት ያሳዩ ላሏቸው አስራ አራት ሴቶች ትላንት ሽልማት ሰጥተዋል። ሽልማቱ የተሰጠው ተሸላሚዎቹ ሴቶች ለፍትህ፣ ለሰብአዊ መብት፣ ለዲሞክራሲ፣ ለጾታ እኩልነትና እንዲሁም ሴቶች ራሳቸውን እንዲችሉ ሳይታክቱ ላደረጉት ትግል መሆኑ ነው የተገለጠው። ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በኒክ ቺንግ የተቀናበረውን የዚህን ዘገባ ዝርዝር አዳነች ፍሳዬ ይዛ ቀርባለች። በያዝነው አመት ይህን ሽልማት ካገኙት ሴቶች መካከል ለሴቶች እኩልነት የቆመች የሰብአዊ መብት ጉዳይ ጠበቃ፣ ለተገለሉ ዜጎች ተሟጋች የሆነች የዚህ ዴ ታጋይ አልሆን፣ እና ጽንፈኝነትን የሚታገሉ መንግስታዊ ያልሆን ድርጅቶች መሪዎች፣ ለዲሞክራሲ የቆመች ሩሲያዊት ጋዜጠኛና ሙስናን የምትታገል የኢሚግሬሽን ኦፊሰር ይገኙባቸዋል። የውጭ ጉዳይ ሚኒስትር ጆን ኬሪ ያብራራሉ። በዚህ ዓመት የሸለምናቸው ሴቶች በሦስት ዋና ዋና ጉዳዮች ላይ ላሳዩት ብርታት ዕውቅና በመስጠት ነው። በጾታ ላይ የተመሠረተ ኃይል ተጠቃሚነትን ይቃወማሉ ያጋልጣሉም። ሙስናን እየታገሉ በሕግ የመገዛት ሥርዓትን እያጠናከሩ ነው። ለሕዝቦች ሁሉ ፍትሕ እንዲኖርና ሰብአዊ መብት እንዲከበርም እየጣሩ ነው። ጆን ኬሪ አያይዘውም አሥራ አራቱ ተሸላሚዎች ግልጽ የሆነ መልእክት ያላቸው ተምሳሌቶች ናቸው ብለዋል። ይኸውም ተቀባይነት ማግኘት የማይገባውን ነገር አለመቀበልና ለፍትሕና ለመቻቻል መጣር ነው ሲሉ ጆን ኬሪ አስገንዝበዋል። ከተሸላሚዎቹ ሴቶች አንዷ የሆነችው ቻይናዊት ኒ ዩላን ወደ ዋሽንግተን እንዳትመጣ በሀገሯ መንግስት አግዳለች። ኒሻ አዩብ እንዲህ አይነት ሽልማት ለማግኘት የመጀመሪያዋ ትራንስጀንደር ሴት ሆናለች። ትራንስጀንደር ራሳቸውን ከተወለዱበት ጾታ አይነት የተለየ ጾታ ያላቸው አድርገው የሚያዩ ሰዎች ናቸው። ኒሻ አዩብ ስለ ራሷ የተለየ ሁኔታ ለአሜሪካ ድምፅ ሬዲዮ ስትናገር፣ ታዲያ ሙስሊሞች በሚበዙበት ሀገር የምኖር ትራንስጀንደር ሴት እንደመሆኔ መጠን የምጠይቀው ነገር ቢኖር እንደ ማንኛውም ዜጋ ተደርጌ እንድታይ ነው ብላለች። መሰረታዊ የሆኑ ነገሮችን ነው የምንጠይቅ፣ ያለ ነው መሰረታዊ ሰብአዊ መብቶችን፣ የመናገር ነጻነትን፣ ትምህርት የማግኘት ነጻነትንና ሁሉንም መብቶች ለማግኘት ነው የምንጠይቀው። በዓለም አቀፍ ደረጃ ልዩ ብርታት ላሳዩ ሴቶች ሽልማት መስጠት ከተጀመረ አስረኛ ዓመቱን ይዟል። ሽልማቱ ከተጀመረበት ጊዜ አንስቶ በአስርተ አመት ውስጥ ማለት ነው። ዩናይትድ ስቴትስ አንድ መቶ አንድ ሴቶችን ላሳዩት ስኬት ሸልማለች።